የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 26 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ መንግስትና በህወሀት መካከል የተደረሰው ስምምነት በአገር አቀፍ ደረጃ ለሚካሄደው ብሔራዊ ውይይትና እርቅ ምን ሚና አለው? በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ እርቅም ጭምር ነው ብዬ አስባል። በዓለም አቀፉ ግጭት አጥኚ ቡድን የአፍሪካ ቀንድ ኃላፊ የሆኑትን ሙሪቲ ሙቲጋ ነው የሰማችሁት። ስምምነቱ ባስቀመጣቸው ነጥቦች ተፈጻሚነትና በቀጣይ መወሰድ ስላለባቸው እርምጃዎች ምሽቱን አነጋግረናቸዋል። ታሪካችን ላይ በተለይ አሁንም አሁን ዶክመንተሪ ምስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አረዳድ ያለው ስለዚህ አሁን አንድ ዶክመንተሪ ታሪክ ያለው ነገር ልስራቡት እኛውም ማህበረሰብ አረዳድ ነው ይሽ ይጭ የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል። አሁን ደግሞ የሰማችኋት በዜናና ዘጋቢ ፊልም ዘርፍ የኤሚ አዋርድ ተሸላሚ የሆነችውን ጋዜጠኛና የፊልም ባለሙያ ሀድራ አህመድን ነው። በኢትዮጵያ ብዙም እርምጃ ባልተራመደው የዘጋቢ ፊልም ስራና ተግዳሮቶቹ ዙሪያ ቆይታ እናደርጋለን። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ጥቅምት 26 2015 ዓ ም ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስትልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሶማሊያ ዋና ከተማ በሞቃድሹ ደቡባዊ ክፍል በሚገኝ ወታደራዊ ማሰልጠኛ ትላንት ቅዳሜ ማምሻውን አንድ አጥፍቶ ጠፊ ባደረሰው ጥቃት በርካታ ሰዎች የሞቅሰልና የሞት አደጋ ደረሰባቸው። የአሜሪካ ድምጽ በስልክ ያነጋገራቸው የሶማሊያ የጸጥታ ጉዳይ ባለስልጣናት ጥቃቱ የተፈጸመው በጀኔራል ዳጋባዳን ወታደራዊ ካምፕ አካባቢ እንደሆነና ከማቾቹ መካከልም ወታደራዊ ምልምሎች እንደሚገኙበት ገልጸዋል። ለጥፋቱ አልሸባብ ኃላፊነቱን የወሰደ ሲሆን በአጥፍቶ ጠፊ ጥቃቱ መቶ ወታደሮችን ገድያለው ብሏል። ይሁን እንጂ የሀገር ውስጥ መገናኛ ብዙሃን የማቾቹ አሀዝ አስራ አምስት እንደሆነ ነው የዘገቡት። በአዲሶቹ ምልምሎችና በንጹሀን ዜጎች ላይ የተወሰነ ጉዳት ደርሷል ሲሉ የሶማሊያ ወታደራዊ ባለስልጣን አዳንያሬ ለአጃንስ ፍራንስ ፕሬስ የገለጹ ሲሆን ምርመራው እንደቀጠለ መሆኑንም ጨምሮ አስታውቋል። በርካታ የሞቃዲሹ ነዋሪዎች ይህ የአጥፍቶ መጥፋት ጥቃት ከተፈጸመ በኋላ በከተማዋ በሚገኙ የተለያዩ አካባቢዎች የሞርታር ጥቃት ነው ብለው የሚያምኗቸውን ፍንዳታዎች መስማታቸውን ለአሜሪካ ድምጽ አስታውቋል። ይህ የአጥፍቶ ጠፊ ጥቃት የተፈጸመው የሶማሊያ ብሔራዊ ጦርና የአካባቢ የጎሳ ታጣቂዎች በጥምረት በመሆን በመሀል ሸበሌ በአዳን ያባል ከተማ ዳርቻ ላይ መቶ የሚደርሱ የአልሸባብ ታጣቂዎችን መግደላቸውን ካስታወቁ ከአንድ ቀን በኋላ በኋላ ነው። በታንዛኒያ ቪክቶሪያ ሐይቅ ከወደቀው አውሮፕላን ሶስት ሰዎች መሞታቸው ተረጋገጠ። በታንዛኒያ አርባ ሶስት ሰዎችን ጭኖ ሲጓዝ የነበረው አውሮፕላን ሰሜናዊ ምዕራብ ቡኩባ ከተማ ሲቃረብ ተከሰከሰ። አውሮፕላኑ በመጥፎ የአየር ጸባይ ሳቢያ ቪክቶሪያ ሐይቅ ውስጥ የተከሰከሰ ሲሆን የሶስት ሰዎች ሕይወት ማለፉን የታንዛኒያ ባለስልጣናት አስታውቀዋል። ፕሪሲዥን ኤር የተሰኘው አየር መንገድ አውሮፕላን ከአየር ማረፊያው በመቶ ሜትር ርቀት ውስጥ በውሃ ውስጥ ተከስክሷል ሲሉ የክልሉ ፖሊስ አዛዥ ዊሊያም ሙዋምፓ ጋሌ በአየር ማረፊያ ውስጥ በመሆን በሰጡት ጋዜጣዊ መግለጫ አስታውቋል። አውሮፕላኑ 39 ተጓዦችን፣ ሁለት አብራሪዎችና ሁለት የበረራ አስተናጋጆችን በድምሩ 43 ሰዎችን ይዞ ከታንዛኒያ ዋና ከተማ የተነሳው በበረራ ቁጥር ፒደብሊው 494 የንግድ አውሮፕላን በሐይቁ ዳርቻ ወዳለች ከሀገራ ወደ ተሰኘ ክልል እየተጓዘ እንደነበረ የክልሉ ኮሚሽነር አልበርት ቻላሚላ አስታውቀዋል። የታንዛኒያ ትልቁ የግል አየር መንገድ የሆነው ፕሪሲዥን ኤር ኩባንያው የአደጋ ጊዜ ሰራተኞችን ወደ አደጋው ስፍራ መላኩን አስታውቋል። የሀገሪቱ ፕሬዝዳንት ሳሚያ ሱሉ ሀሰን የአደጋ ጊዜ ሰራተኞቹ ስራቸውን እየሰሩ እንዳሉ እኛ ተረጋግተን እግዚአብሔር እንዲረዳን እንጸልያለን ሲሉ በትዊተር ገጻቸው ላይ በማስፈር በአደጋው ለተጎዱት ሀዘናቸውን ገልጸዋል። አድማጮች የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። ኢራቅ ወታደራዊ ግዳጅን በድጋሚ ለማስጀመር አቅዳለች። የኢራቅ ሕግ አውጪዎች በሀገሪቱ ወታደራዊ ግዳጅን የሚያስጀምረው ሕግ ከተወገደ ከ20 ዓመት በኋላ በድጋሚ ለማስጀመር ረቂቁን በመመርመር ላይ መሆናቸውን አስታወቁ። እንደ ኤሮፓያን አቆጣጠር ከ1935 አንስቶ በዩናይትድ ስቴትስ የሚመራ ኃይል አምባገነኑን የሳዳም ሁሴን መንግሥት እስካባረረበት እስከ 2003 ዓ.ም ድረስ በኢራቅ ወታደራዊ አገልግሎት ግዳጅ ነበር። ህጉ እድሜያቸው ከ15 እስከ 35 ዓመት የሆኑ ወጣት ወንዶችን እንደየትምህርት ደረጃቸው ከ3 እስከ 18 ወራት ባለው ጊዜ ውስጥ ለውትድርና ምዝገባ መንገዱን እንደሚከፍት የፓርላማ አባል የሆኑት የአሲር ኢካንደር ዋቱት ለኤኤፍፒ ገልጸዋል። የግዳጁ ተሳታፊዎችም ከ600 ሺህ እስከ 700 ሺህ የኢራቅ ዲናር ወይም ደግሞ ከ400 ዶላር በላይ የሚደርስ አበል እንደሚከፈላቸው የመከላከያ ኮሚቴ አባል የሆኑት ዋቱት ገልጸዋል። ህጉ ከጸደቀ በኋላም ተፈጻሚ ለመሆን ሁለት ዓመት የሚፈጅበት ሲሆን ከዚህ ግዳጅም ለቤተሰቦቻቸው ብቸኛ ልጅ የሆኑና ቤተሰብ ማስተዳደር ኃላፊነት ያለባቸው ብቻ እንደሚቀሩም ተገልጿል። በመጨረሻም አሜሪካ ዩክሬን ከሩሲያ ጋር ድርድር ለማድረግ በሯ ክፍት መሆኑን እንድታሳይ በግል መጠየቋን ዋሽንግተን ፖስት ዘገበ። የፕሬዚዳንት ባይደን አስተዳደር የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከስልጣን ካልተወገዱ በስተቀር ዩክሬን አሁን በህዝብ ፊት የያዘችውን ማንኛውንም የሰላም ድርድር አልቀበልም የሚል አቋም በመቀየር ከሩሲያ ጋር ለመደራደር በሯ ክፍት መሆኑን እንድታሳይና ወደ ድርድር ጠረጴዛ እንድትመጣ በግል የዩክሬንን ባለስልጣናት እያበረታቱ መሆኑን ዋሽንግተን ፖስት ትላንት ቅዳሜ መዘገቡን ሮይተርስ የዜና ተቋም ዘግቧል። ጋዜጣው ስለ ውይይቱ የሚያውቁና ስማቸው ያልተገለጹ ሰዎችን ጠቅሶ የአሜሪካ ባለስልጣናት ያቀረቡት ጥያቄ ዩክሬንን ወደ ድርድር ጠረጴዛው ለመግፋት ያለመ ሳይሆን ጦርነቱ ለረዥም ዓመታት ሊቆይ እንደሚችል በመስጋት ድጋፋቸውን ለሩሲያ ሊሰጡ የሚችሉ ሀገራት ሀሳብን ለማስለወጥ የተደረገ ስሌት መሆኑንም ጨምሮ ዘግቧል። አድማጮች ለምሽቱ ያስኩል የተሞላችሁ ዜናዎች እነዚህ ነበሩ። ከቀሪ የምሽቱ መሰናዶች ጋር ትዘልቁ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 26 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ በዚህ እያገባደድ ነው ባለው ሳምንት ትልቁን የዜና ሽፋን ያገኘው በኢትዮጵያ መንግስትና በህወሀት መካከል የተደረገው የሰላም ስምምነት ነበር። ልክ ነው። ላለፉት ሁለት አመታት በኢትዮጵያ መንግስትና በህወሀት መካከል በሰሜን ኢትዮጵያ ሲካሄድ የቆየውን ግጭት ለማስቆም በአፍሪካ ህብረት መሪነት ሁለቱ ወገኖች የደረሱባቸው ስምምነቶች በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ትኩረት ስበው ነበር። ትናንት በአዲስ አበባ ለሚገኘው የዲፕሎማቲክ ማህበረሰብ ማብራሪያ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋንም ወደ መሬት አውርዶ የማስፈጸሙ ስራ መጀመሩን ተናግረዋል። ለዛም ማሳያ የሚሆነው እንግዲህ የህወሀት ታጣቂዎች ትጥቅ በሚፈቱበት ሁኔታ ላይ ለመወያየት የሁለቱ ወታደራዊ አመራሮች የስልክ ልውውጥ ማድረጋቸውን እንዲሁም ደግሞ የሁለቱ ወታደራዊ አመራሮች ነገ ሰኞ በኬንያ ናይሮቢ ተገናኝተው ስምምነቱን ተግባራዊ በማድረግ ዙሪያ ውይይት እንደሚጀምሩ አምባሳደር ሬድዋን ጨምረው መግለጻቸው ነው። የምሽቱ የመጀመሪያ መሰናዷችንም በዚህ ስምምነት ዙሪያ ይሆናል። ለመሆኑ በዚህ ስምምነት ውስጥ ያሉ ነጥቦች ተፈጻሚነት ምን ይመስላል? ከዚህ ስምምነት ባሻገር ምን አይነት ተጨማሪ እርምጃዎች መወሰድ አለባቸው በሚለው ሀሳብ ዙሪያ ከዓለም አቀፉ ግጭት ተንታኝ ቡድን ክራይሲስ ግሩፕ የአፍሪካ ቀንድ ቅርንጫፍ ኃላፊ ሙሪቲ ሙቲ ጋር ያደረግሽው ቆይታ ቀጥሎ ይቀርባል። ሁለት ዓመት ከፈጀ ጦርነት በኋላ የኢትዮጵያ መንግስትና ህወሀት በዋናነት ግጭቱን በአስቸኳይ ለማቆም ተስማምተዋል። ውጤቱን እንዴት አዩት? ይህ ጦርነት በዓለም ላይ ካሉ እጅግ ገዳይ ጦርነቶች አንድ መሆኑን ማንጸባረቅ አለብን። ከኢትዮጵያ ከሁሉም አቅጣጫ ከአማራ፣ ከትግራይ፣ ከኤርትራ የተውጣጡ በአስር ሺዎች የሚቆጠሩ ወጣቶች የተፋለሙበት ጦርነት ነው። በሰው ህይወት፣ በንብረት፣ በኢትዮጵያ መረጋጋት ዙሪያ ያስከፈለው ዋጋ እጅግ ከፍተኛ ነው። ስለዚህ ማንኛውም ጦርነት የማቆም ስምምነት ተቀባይነት አለው። በእርግጥ አልጠበቅነውም ነበረ። የጠበቅነው ምናልባት ለሰብአዊነት ተብሎ ተኩስ የማቆም ስምምነትና የመደራደሪያ ነጥቦች ይደረጋሉ የሚል ነበረ። ስለዚህ ይሄ ያልተጠበቀ አስደሳች ዜና ነው ልንቀበለው የሚገባ ግን ደግሞ ለመጠንከር ብዙ ስራ የሚቀረው ነው ከስምምነቱ ካልተጠበቁ ካሏቸው ነጥቦች ውስጥ እንግዲህ አንዱ የህወሀት ኃይሎች ትጥቅ እንዲፈቱና የፌዴራል ኃይሎች ክልሉን እንዲቆጣጠሩ የሚጠቅሰው ነው የዚህን ስምምነት ተፈጻሚነት እንዴት ያዩታል ይህ ጦርነት በሁሉም በኩል ያሉ ወገኖች ትርክቶችን ሲገነቡበት የቆየ ጦርነት ነው። በትግራይ በኩል ከኢትዮጵያ አርበኞችና ከኤርትራ በኩል ስጋት አለ በሚል ነው ኃይል እንደሚያስፈልግ የሚናገሩት። በኢትዮጵያ መንግስት በኩል ደግሞ የትኛውም ሀገር ሁለት የታጠቀ ኃይል ሊኖረው አይችልም ይላል። እንደውም የመከላከያ ኃይል ተብለው መጠራታቸውን ይቃወማሉ። እናም የትግራይ ኃይሎች ሙሉ ለሙሉ ትጥቅ እንዲፈቱ ሲጠይቁ ቆይተዋል። ከሌሎች የዓለማችን የሰላም ሂደቶች የተማር ነው የሚመስለኝ ነገር ግን ትጥቅ ማስፈታት በየትኛውም የሰላም ስምምነት ውስጥ አስቸጋሪ ከሆኑ ነገሮች አንዱ እንደሆነ ነው። በጣም በጥንቃቄ መተግበር ይፈልጋል። በሁሉም አቅጣጫ እምነትን መገንባትና በጎ ፈቃድን ይፈልጋል። ስለዚህ የትግራይን የደህንነት ስጋቶች በቀናነት እንደሚመለከቱ ማሳየት ያስፈልጋል። ትግራዊውም ቢሆን ይህንን በቅን ልቦና ማቅረባቸው አስፈላጊ ነው። በአጭር ጊዜ መፈጸም የሚችል ይመስሎታል? ዋናው ነገር መተማመንን መገንባት ነው ብዬ አስባለሁ። የበዛ የድል አድራጊነት ስሜትን ማስቀረት ያስፈልጋል። አንዱ የሌላኛው ወገን መጨረሻ እንደሆነ የሚገልጽበትን ሁኔታ ማስወገድ አለብን። አንዳንዶች አሸንፈናል ይላሉ። እኔ እንደሚመስለኝ ሁሉም ኢትዮጵያዊ በዚህ ጦርነት ያጣው ነገር አለ። ከጠፋው ሕይወት አንጻር፣ በኢኮኖሚ ብልጽግና ረገድ፣ በኢትዮጵያ ካለው ሰፊ አቅም አንጻር ሁሉም ብዙ ነገር አጥተዋል። ስለዚህ ሁሉም ሰው ከግጭት ይልቅ ሰላም የተሻለ መሆኑን መገንዘብና የሚያስማማ ወደፊት የሚያራምድ መንገድ የምፈለጉ ጠቃሚ ይመስለኛል። ከውጭ ያሉ ሸምጋዮች በተለይ የአፍሪካ ኅብረት፣ ኬንያውያን፣ ደቡብ አፍሪካ እና ዩናይትድ ስቴትስን ጨምሮ ሌሎች የውጭ ተመልካቾች የቅርብ ክትትላቸውን መቀጠል አለባቸው። በተዋይ ወገኖች መካከል ያለው መተማመን ዝቅተኛ ደረጃ ላይ ያለ በመሆኑ መተማመን እንዲገነቡ መርዳት አለባቸው። ሌላው እንግዲህ በሰሜን ኢትዮጵያ ጦርነት ውስጥ ጣልቃ መግባቷና በርካታ የመብት ጥሰት ማድረሷ የሚገለጸው ኤርትራ በስምምነት ውስጥ ትኩረት አልተሰጣትም የሚሉ አስተያየቶች ይነሳሉ። ከዚህ በኋላ የኤርትራ ሚና ምን ሊሆን ይችላል ብለው ይገምታሉ? በሰላም ንግግሩ ላይ ኤርትራ ለመሳተፏ ጥያቄ ያጭራል። ግን ደግሞ የሚደንቅ አይደለም፣ ምክንያቱም ኢትዮጵያ የምትገልጸው ይህ ጉዳይ ኢትዮጵያ ጉዳይ መሆኑንና ኤርትራውያን የገቡት ለመርዳት ብቻ መሆኑን ነው። ግን ኤርትራ ለሰላም ስምምነቱ የምትሰጠው ምላሽ አስፈላጊ ነው። የሚታመነው ኤርትራ ከዚህ ከፍ ያለ ዓላማ እንዳላት ነው። ይህ ዓላማ ሊደረስባቸው የማይችሉ እንደ ትግራይ ኃይሎችን በጦርነት ሙሉ ለሙሉ ማሸነፍ ያሉትን ያጠቃልላል። ይሄ በጥንቃቄ መያዝ ያለበትና ከዚህ በኋላ የአዲስ አበባ ራስ ምታት ይመስለኛል። ምክንያቱም ኤርትራውያን ጣልቃ እንዲገቡ የጋበዟቸው እነሱ ናቸው። ስለዚህ ኤርትራን በተመለከተ ያለውን እንቆቅልሽ የምትፈታው አዲስ አበባ ብቻ ናት። ሌላው በስምምነት ውስጥ የተጠቀሰው ነጥብ የጥላቻ ንግግሮችን ማስቆም ነው። ይህንን ግጭት በማባባስ ደግሞ የጥላቻ ንግግሮች ትልቅ ቦታ አላቸውና ከዚህ በኋላ በተለይ ደግሞ የሰላም ስምምነቱን በመሬት ላይ ከማውረድ አንጻር የጥላቻ ንግግር ምን አይነት ሚና ይኖረዋል? በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ ርቅም ጭምር ነው ብዬ አስባለሁ። በሁሉም አቅጣጫ መራራ የሆኑ ስሜቶች እንዳሉ እናውቃለን። በእነዚህ ጸባጫሪ አመለካከቶች ምክንያት ሁለቱም ወገኖች ጥቃት ፈጽመዋል። ስለዚህ እርቅ በጣም አስፈላጊ እንደሆነና የጥላቻ ንግግርን ማቆም የዚህ ቁልፍ አካል እንደሆነ እናውቃለን። ለእኔ አስቸጋሪው ክፍል ነው ብዬ የማስበው የተጠያቂነት ሁኔታ ነው። ነገር ግን እንደ መጀመሪያ እርምጃ የጥላቻ ንግግርን መገደብና በተለያዩ ቡድኖች ላይ የሚሰነዝረውን ጥቃት ማቆም አስፈላጊ ነው። እንግዲህ የደቡብ አፍሪካው ስምምነት ትልቁ ቢሆንም ከዚህ በፊትም የተኩስ ማቆም ስምምነት ተደርጎ ነበር። ነገር ግን ከዛ በኋላ ስምምነቱ ተጥሶ ጦርነቱ ቀጥሏል። አሁንም ተመሳሳይ ነገር ላለመፈጠሩ ማስተማመኛ አለ? ጦርነቱ ዳግም ላለመቀጠሉ ምንም ማስተማመኛ የለም። በተለይ አንደኛው ወገን ጦርነቱን ለማቆም የተስማማው ወታደራዊ አቅሙ ስለተዳከመ ነው ብሎ ማሰቡ በስምምነቱ ላይ ያለው እምነት ዝቅተኛ እንዲሆን ያደርጋል። አሁንም ስምምነቱን የምንፈልገው መሆኑን አጽንኦት መስጠት አለብን። ይህንን ጦርነትና ያስከፈለውን ዋጋ የተመለከተ ማንኛውም ሰው የሚያደንቀው ነው። ነገር ግን ከዚህ በኋላ መተማመንን መገንባት ያስፈልጋል። የሰላም መንገድ ኖሮ እያለ ሁለቱም ወገኖች ጦርነት መምረጣቸው አሳዛኝ ነገር ነው። ስለዚህ አሁን ሰላም መምረጣቸው በጣም አስፈላጊ ነው። ተስፋ የሚደረገው የበለጠ መተማመን እንደሚኖሩና ዘላቂ ወደሆነ ስምምነት ለመሸጋገር የበለጠ ጥረት እንደሚደረግ ነው። ነገር ግን ብዙ ስራዎች ይቀራሉ። ይህ አሁን የሚሉት አይነት መተማመን ሊፈጠር የሚችለው እንዴት ነው? በደቡብ አፍሪካ የተካሄደውን ስምምነት ከተካፈሉ አንዳንድ ምንጮች እንደሰማ ነው በሁለቱ ተዋናዮች መካከል በአማርኛ ቀጥተኛ ንግግሮች ተደርገዋል። እኔ እንደማስበው በሁለቱም በኩል ባሉ ወታደራዊ አመራሮችና የፖለቲካ አመራሮች እንደ አፍሪካ ሕብረት ባሉ የውጭ ድጋፍ ታግዘው ቀጥተኛ ንግግሮች መደረጋቸውን መቀጠላቸው አስፈላጊ ነው። ያ ጉዳቱን ለመገደብ ሊረዳ ይችላል። ይህ ስምምነት እንግዲህ በዋናነት ግጭቱን በአስቸኳይ ለማስቆም እና ሰብአዊ እርዳታዎች እንዲሁም መሰረታዊ አገልግሎቶች እንዲቀጥሉ ለማስቻል የተደረሰ ነው። ነገር ግን ግጭቱ እንዲቀሰቀስ ያደረጉ መሰረታዊ ችግሮች አሁንም አልተፈቱም። ስለዚህ ቀጣዩ ሂደት ምን መሆን አለበት? በዋናነት ይሄ በተወሰነ መንገድ እየተካሄደ ያለው የአጠቃላይ ብሔራዊ ውይይት ሂደት አካል መሆኑን ማስታወስ ያስፈልጋል። ያንን ብሔራዊ ውይይት መንከባከብ ቀጣይነት እንዲኖረው ማድረግና መፍትሄ ወደሚያመጣ አቅጣጫ እንዲሄድ መምራቱ አስፈላጊ ነው። የግጭቱ ስር የሰደደ ፖለቲካዊ ችግር ገና እንዳልተፈታ መረዳትና ስምምነቱን ለመፈጸም መሞከር የእንቆቅልሹ ቁልፍ አካል ነው። ኢትዮጵያ ውስጥ ግጭት ያለው በሰሜኑ ክፍል ብቻ አይደለም። በሌሎች እንደ ኦሮሚያና ቤኒሻንጉል ባሉ ክልሎችም ግጭቶችና የመብጥ ሰቶች አሉ። ይሄ ስምምነት ለሌሎቹም እኩል ትኩረትን የሚሹ ግጭቶች መፈታት የሚሰጠው ተስፋ አለ። እዚህ ላይ ከአስቸጋሪ ሁኔታዎች ውስጥ አንዱ ብሔራዊ ውይይቶች ስር መያዝ ጀምረው ነበር ነገር ግን ውይይቶቹ በሚካሄዱበት ተመሳሳይ ወቅት ግጭቶችና የእርስ በርስ ጦርነት እየተካሄደ ነበረ። ይሄ መሠረታዊ ምክንያት ቢሆንም ግን ብቸኛው ምክንያት አይደለም። በመቀጠል በተለያዩ የኢትዮጵያ ክፍሎች ካሉ የተለያዩ ተዋጊዎች ጋር ለመወያየት የሚያስችል እርምጃ መኖር አለበት። ከዚያ በኋላ በመላ ሀገሪቱ ዘላቂ ሰላም ማምጣት የሚያስችል ሁሉን ያካተተ ሰፊ ብሔራዊ ውይይት ያስፈልጋል። ሙቲ ጋር ለሰጡን ጊዜ በጣም እናመሰግናለን። ምንም አይደለም እኔም አመሰግናለሁ። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ የፌስቡክ መገኛችን ነው። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ መሰናዷችን ከማለፋችን በፊት አንድ ፈታ የሚያደርግ ሙዚቃ ያስፈልገናል። ምን ይመስልሻል? ል እስማማለሁ ዳሬ በዘጠናዎቹ ብርቅ የነበረችውና ለበርካታ ዓመታት ከሙዚቃው ዓለም ርቃ ቆይታ የተመለሰችው ሃይማኖት ግርማ ካላይ እያለች የተጫወተችው አንድ የሶማሌ ጉብልን የሚያወድስ ዜማ በደንብ ፈታ የሚያደርገን ይመስለኛል። ብርሃን ከስቱዲዮ ታጫውትልናለች። ልጆች አባት ነህ። ልጆች ጠንካራ እንዲሆኑ በወደዱት የስራ ዘርፍ ለመሰማራት በራስ መተማመን እንዲኖራቸው እንዴት ነው የምታበረታታቸው? አዎ ሁለት ልጃገረዶች አሉኝ። ወላጆቻችን እንዳሳደጉን አድርገን ለማሳደግ እኛ ያደግንበት ዓለምና ዘመን ላይ አይደለንም። አስቸጋሪ ነው። ግን ያው መቼም አይቀርምና ሁሌም ራሳቸውን እንዲሆኑ፣ ለሁሉም ነገር ራሳቸውን አዘጋጅተው እንዲጠባበቁ፣ በተከፋፈለው ዓለም ወጥመድ እንዳይወድቁ፣ ማወቅ የሚገባቸውን አውቀው፣ በትምህርታቸው ልቀው እንዲገኙ እመክራቸዋለሁ። ልጅን መቼም ለብቻ ሳይሆን ከዘመኑ ጋር ነው የምታሳድጊውና ከዘመኑ ጋር ራሳቸውን እንዲያዘጋጁ ከስር ከስር የተከታተሉ መምከር ነው። ትክክል ብለሃል ደሬ፣ በጣም ደስ ይላል። እውነት ለመናገር ሴቶች ልጆች በተለይ በራስ መተማመናቸው ጎልብቶ አመራር ደረጃ ላይ መድረስ እንዲችሉ ልክ አሁን አንተ እንደምታደርገው ትልቅ የወላጅ ክትትል፣ ምክር፣ ድጋፍ ያስፈልጋቸዋል። በኢትዮጵያ እንግዲህ ለአስረኛ ጊዜ ታስቦ የዋለው ዓለም አቀፉ የልጃገረዶች ቀንም በዋናነት በዚህ ሀሳብ ላይ ያተኮረ ነበር። ልክ ነው። በእለቱ ፓስፋይንደር ኢትዮጵያ የተለያዩ የአመራር ልቀት ስልጠናዎችን የወሰዱ ወጣት ሴቶችን በአዲስ አበባ መቀመጫቸውን ያደረጉ የተለያዩ አገራት ኤምባሲዎችን ለአንድ ቀን በአምባሳደርነት እንዲያስተዳድሩ በማድረግ ነው ዕለቱን ያከብረው። ይህንን በተመለከተ ኤደን ገረመው የመርሃ ግብሩ ተሳታፊ የሆኑ ሁለት ወጣቶችና የፓትፋይንደር ኢትዮጵያን እንዲሁም የዚህ መርሃ ግብር አስተባባሪን አነጋግራ ተከታዩን አሰናድታለች። ዓለም አቀፉ የልጃገረዶች ቀን ጥቅምት 1 2015 ዓ ም ሁሉም ልጃገረዶች የተሻለ ነገር ይገባቸዋል፣ ዓለምም የተሻለ ነገር ይገባዋል በሚል መሪ ቃል በዓለም አቀፍ ደረጃ ታስቦ ውሏል። በኢትዮጵያ ውስጥም በሴቶችና ሕፃናት እንዲሁም ቤተሰቦች ላይ የሚሰራው ዓለም አቀፉ ግብረሰናይ ድርጅት ፕላን ኢንተርናሽናል ኢትዮጵያ ለየት ያለ መርሃ ግብር በመቅረጽ ልጃገረዶችን ወደ አመራር በማምጣት የችላለው መንፈስ እንዲያዳብሩ ለማድረግ እየሰራ ይገኛል ፕላን ኢንተርናሽናል ዘንድሮ ለአስረኛ ጊዜ ያከበረው ይኸው የልጃገረዶች ገረዶች ቀን ኢትዮጵያ ውስጥ መቀመጫቸውን ካደረጉ የተለያዩ ሀገራት ኤምባሲዎች ጋር ልጃገረዶች ለአንድ ቀን በከፍተኛ የአምባሳደር ኃላፊነት እንዲያስተዳድሩ ማድረግ ችሏል። የዚህ መርሃ ግብር ተሳታፊ የሆነችው ወጣት ሀናዲ ዩሱፍ ለአንድ ቀን የስዊድን ኤምባሲ አምባሳደር ሆናለች። ከዴቨሎፕመንት ሮአደልት ና ፎርማል ኤዱኬሽን የሚባል ሀገር በቀል ኤንጆ ላይ ካፓሲቲ ቢልዲንግ ኦፊሰር ሆኜ ነው የምሰራው። ፕላን ኢንተርናሽናል የተዋወቅኩት ስድስት ወር ሊደርሽፕ ትሬኒንግ ተሰጥቶን ነበረ። በዛ ምክንያት ነው ወደ ፕላን ኢንተርናሽናል የገባሁት። አሁን ያለሁበትን ድርጅትም ቮለንቲር ሁኝ እንድቀጠር ፕላን ኢንተርናሽናል ረድቶኛል። ፐብሊክ ሪሌሽንስ ነበርኩኝ። በፕላን ኢንተርናሽናል ድጋፍ ያንግ ፊሜል ሊደርስ የሚባል ግሩፕ ነበረን። አሁን ደግሞ ዩዝ አድቫይዘሪ ፓነል የሚባል ቡድን ተቋቁሟል። አሁን እዛ ላይ እኔ ቫይስ ፕሬዚደንት ሆኜ እያገለገልኩኝ ነው። ቮለንተሪ ማለት ነው። ገልስ ቴክ ኦቨር የሚባል ካምፔኝ ነው። እዛ ስዊድን ኤምባሲ ላይ ነው እኔ ቴክ ኦቨር ያደረኩት። የስዊድን ኤምባሲ አምባሳደር ሚስተር ሀንስ ቦታ ነበር ለግማሽ ቀን የስኩት ቴክ ኦቨር አድርጌ እኔ መጀመሪያም በጣም ኤክሳይትድ ነበርኩኝ። ኦልሞስት አንድ አመት አካባቢ ይሆናል ከፈለግኩኝ ስዊድን ኤምባሲን አምባሳደር ቴክ ኦቨር ለማድረግ፣ በመጀመሪያ የወልካም ፕሮግራም ነው የተደረገልን። ሚስተር ሃንስ ወደ ሬዚደንሳቸው ወደ መኖሪያ ቤታቸው ወሰዱን። መኖሪያ ቤታቸው ኃይለሥላሴ የሰጣቸው ሬዚደንስ ነው። ከዛ በመቀጠል ስብሰባ ነበረ ስብሰባው ላይ የዩኤን ዊመን ሪፕሬዘንታቲቭ፣ ሴቭ ዘ ችልድረን ሪፕሬዘንታቲቭ እና አፍሪካን ቻይልድ ፖሊሲ ፎረም ዳይሬክተርና ፕሮግራም ማኔጀር መሰለቲ፣ ካልተሳሳትኩኝ ፕላን ኢንተርናሽናል ስታፎችና የስዊድን ኤምባሲ ስታፎች ከአምባሳደሩ ጋር ስብሰባ መረቼ ነበረ። ስብሰባው ላይ አንድ ፕሬዘንቴሽን ነበረኝ ገርልስ ፖለቲካል ፓርቲሲፔሽን ላይ። በዛ ሰአት ራሴን አምባሳደር ብዬ ነበረ ያስተዋወቁት ያስተዋወቅኩት ለሌሎቹ፣ ለኤሲፒፍ፣ ለሴቭ ዘ ችልድረንም ለዩኤን ወመንም እንደ አምባሳደር ሆኜ ነው መሀል ላይ ተቀምጬ ፕሬዘንት ሳረግ የነበረው። አጠገቤ ደግሞ ምስተር ሃንስ ነበረ። ፕሬዘንቴሽኑን በጥሩ ሁኔታ አቅርቤ ነበረ። እንደውም እንደፈራሁት ያልነበረ። ወጣት አናዲ ዩሱፍ ይሄ ተሞክሮ ትልቅ በራስ መተማመንን እንደፈጠረላትና ሌሎች ሴቶችም የመምራት እድልን ሊያገኙ ይገባል የሚለው ጥሪዋን እንድታቀርብ እድሉን እንደፈጠረላት ትናገራለች። አንደኛ በጣም ፈልጌው ነው እዛ ቦታ ይሄ አትራክት አርግ የሆነው ብዬ ነው ማምነው እና በጣም ፈልጌው ነው ያገኘሁት ሰው ሌሎችን ሰዎች በጣም ሌሎችን ሴቶች በእኔ ዕድሜ ያሉ ሴቶች በጣም ብዙ ነገር ይፈልጋሉ እና ይህንን እድል ማግኘት የለባቸውም ወይ የሚጠየቅ ራሱ አይነት ነገር አይደለም። ሴቶች እዛ ቦታ ላይ መውጣት አለባቸው። እንደ ወጣት ሴት ዲሲዥን የህይወታችንን አፌክት የሚያደርገውን ነገር ዲሳይድ የሚያደርጉልን እኛ አይደለንም፣ ከኛ ውጭ ያሉት አካሎች ናቸው። ቤት እማን ቤት ኦልድ ፒፖል አብዛኛዎቹ ከኛ እድሜ ውጭ ያሉት ናቸው እና ይህንን ዲሲዥን ሜኪንግ ውስጥ መካተት ማለት የኛ ራይት ብዬ ነው የማስበው። እና እዛ ቦታ ላይ ስቀመጥ ስለ ራሴ ሳወራ ፓወርፖይንት ላይ የነበረው ገርልስ ነበረ እኔ ማወራው አስ ገርልስ እኛ ሴቶች እኛ እያልኩኝ ነው እና አይ ፋይናሊ ሀደ ቻንስ እድሉ ነበር፣ እድሉን አገኘሁት ስለ ራሴ ለማውራት። ልክ እንደሷ ሁሉ በኔዘርላንድ ኤምበሲ በአምባሳደርነት አንድ ቀን የመራችሁ ሌላዋ ወጣት ደግሞ ሰላማዊት ገብረ መስቀል ናት። ከኢንተርናሽናል የራሱ ዩዝ አድቫይዘሪ ፓነል አለው። በዛ ውስጥም እኔ የቦርዱ ቼር ሆኜ እያገለገልኩ እገኛለሁኝ እንዲሁም ደግሞ 2014 ጀምሮ ፕላን ኢንተርናሽናል ግርልስ አምባሳደር ሆኜ የተለያዩ የፕላን ኢንተርናሽናል ኢትዮጵያ ኢንተርናሽናል ግሎባሊ ካምፓይኖች አሉ። እነዛ ላይ አድቮኬት እያደረኩ ይገኛሉ። ስለዚህ በዚህ ኢንተርናሽናል ድርፍ ተገር ላይም የኔዘርላንድ ኤምባሲን የአምባሳደር ቦታ በመያዝ ለአንድ ቀን ኤምባሲውን ያመራው ኤምባሲ ውስጥ ያው ብዙ ስታፎች አሉ። እነሱም የተለያዩ በሀገራችን የተለያዩ ስራዎች እየሰሩ ያሉ ለነዛ ስታፎች ደግሞ ለነዛ ዲፓርትመንት የራሳቸው ሄዶች አሉ፣ እና ብዙዎቹ ሴቶች ነበሩ። ከነሱ የሚሰሯቸውን ስራዎችን በማየት ብዙ ነገር መማር ችዬ ነበር። ሰላማዊትም ሴቶችን ለማብቃት በዋናነት ልጃገረዶች በትምህርት ቤት እንዲቆዩ ማድረጉ ላይ በአትኩሮት ሊሰራበት ይገባል ስትል ጥሪ ታቀርባለች። አመራርነት ሲባል እንደውም በአሁኑ በሀገራችን ብዙ የሚኒስትርም ቦታዎች ላይም ያሉ ትልልቅ ቦታዎችም ላይ አሁን ላይ ለውጥ ከመጣ በኋላ ጥሩ ነው፣ የሴቶች ብዛት እየጨመረ ነው አመራርነት ላይ። ነገር ግን ምንድን ነው በዚህ አመት በጣም ትልቅ አድቮኬሲ ሰራ ሰራ ምለው ሴቶች እንዳላ ውመንስ የሚለው ላይ እነሱ ሊደርሽፕ ላይ የመምጣቱ ነገር አለ። ነገር ግን ይሄ ልጃገረድ ሴቶች ደግሞ ወጣቱ ሴቶች ተረስተዋል የሚል ነገር ነበር እና ስለዚህ ትምህርት ቤቶች ላይ የሚሰራ ካለበት አቶ መልካሙ በርሴሳ በፕላን ኢንተርናሽናል ኢትዮጵያ ውስጥ የወጣቶችና የሴቶች ጉዳይ ተጽዕኖ ላይ የሚሰሩ ባለሙያ ናቸው። ስለ ዘንድሮ የተቋሟቸው እንቅስቃሴ እንዲህ ያስረዳሉ። የእኛ ጊዜ አሁን ነው መብታችን የወደፊት እጣችን የሚል አር ታይም ኢዝ ናው አር ራይት አር ፊቸር የሚል ቲም ነበረ። የዘንድሮ የሴት ልጆች የዓለም አቀፍ ቀን ያከበር ነው። ይሄንን እንግዲህ ቅድም እንዳልኩኝ የተለያዩ ተቋማት እዚህ ውስጥ ትልቅ ሚና ተጫውቷል። እንግዲህ ይህን ሁሉ የተለያዩ የእኛ አጋሮችን በማሳተፍ የዘንድሮ የአስረኛ የሴት ልጆች ዓለም አቀፍ ቀን በጣም በደመቀ ሁኔታ የተለያዩ የመንግስት መሪዎች ሚኒስቴሮች በተገኙበት የራሳቸው ልጃገረዶች ከመጀመሪያ እስከ መጨረሻ ፕሮግራሙን ሊድ የሚያደርጉ የሚመሩ ሁሉም ነገር የነሱ የሆነ የኛ ተጽዕኖና ሊደርሽፕ የሌለበት በደምቅ ሁኔታ ተከብረዋል ማለት ነው። ስለዚህ ቅድም እንዳልኩ እንግዲህ የተለያዩ ስልጠናዎች ይሰጣቸዋል። የተለያዩ ካምፔኖች ይደረጋሉ። የተለያዩ አለም አቀፍ ቀኖች ውስጥ፣ በዚህም በዩዝ ኢንተርናሽናል ዴይ፣ በተለያዩ ዓለም አቀፍ በዓላት ውስጥ ይሳተፋሉ። ከዛም በዘለለ የነሱን ይችላለሁ፣ እመራለሁ ኢ ካን ሊድ ኢ ካን ሊድ ካምፓኒ ኢ ካን ሊድ ሂውጅ ኦርጋናይዜሽን የሚለው ስሜት በውስጣቸው ለመፍጠር ገርልስ ቴክ ኦቨርን እናካሄዳለን ማለት ነው። አቶ መልካሙ፣ ይህ ተሞክሮ ልጃገረዶቹ ሀሳባቸውን በነፃነት እንዲገልጹ ከተለያዩ ዓለም አቀፍና የሀገር ውስጥ ተቋማት ጋርም ትስስር እንዲፈጥሩ ከማድረግ በዘለለም ነፃ የትምህርት እድልና የስራ እድል እንዲያገኙም ትልቅ ሚና እንደሚጫወት ይናገራሉ። ምን ተሰማሽ የሚባል ሪፍሌክሽን ሴሽን አለ እና ለእነሱም ለሁለቱም የምንደረግ ሪፍሌክሽን ሴሽን አለው ፕሮሲጀሩ። እና ከዛ በኋላ የምናገሩት ነገር በቃ በጣም ለማመን የሚያስቸግርሽ፣ በቃ ይመራለሁ አሁን አሁን ራሱ በቃ ኔ ይመራለሁ የሚል በትልቅ ደስታና ፈገግታ ሲያሳዩ፣ በዛ ውስጥ ያንን ብቻ ማድረግ ሳይሆን ቀጣይነት ያለው በነ ልጃገረዶቹ ህይወት ውስጥ ለውጥ እንድመጣ ከኤምባሲዎች ጋር ሆነን የተለያዩ ስራዎችን እንሰራለን። ለምሳሌ አሁን በዘንድሮ በጣም ለየት የሚያደርገው ብዙ ኤምባሲዎች ለነዚህ ገርልስ ፍሪ ስኮላርሺፕ ሰጧቸዋል። ሌሎቹ ደግሞ በእነሱ ውስጣዊ አሰራር በሚያካሂዱት የተለያየ ኢንተርናሽናል ሚቲንጎች ውስጥ እንድሳተፉ ጋብዟቸዋል። ዘንድሮ እንግዲህ ለዚህ ፐርፐዝ ወደ ሀያ ልጃገረዶችን ሰልጥነን አዘጋጅተናል። ከሀያዎቹ እስከ ዛሬ ድረስ ስምንቶቹ ይህንን ገርልስ ቴክ ኦቨር አካሂደዋል። ሌሎቹ ደግሞ በሚኒስትር ደረጃ ኢንክሉዲንግ አወር ፕሬዚዳንት ሎቢ ያደረገ ነው። የተለያዩ ሚኒስቴሮች ኢንተረስት አሳይተዋል። አቶ መልካሙ ፕላን ኢንተርናሽናል ኢትዮጵያ በቀጣይ ይህንን መርሃ ግብር በሰፊው ለማስኬድ እንዲሁም ደግሞ ልጃገረዶቹ ራሳቸው ኃላፊነት ወስደው የለውጥ ባለቤት እንዲሆኑ እንደሚያግዝም ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። እንግዲህ በወጣትነትህ ተማሪ ሆነህ በእንደዚህ አይነት ትልልቅ ዓለም አቀፍ ተቋማት ውስጥ መገኘት በተለይ ደግሞ ለሴት ተማሪዎች ትልቅ የመበረታታት ስሜት የሚፈጥር ነው እና ይበል ይቀጥል የሚያሰኝ ጅማሮ ነው። ልክ ብለሻል። በዚሁ ቀጣዩ ወደ ሆነው ወደ አንቺ ዝግጅት ወዳነጋግርሻቸው እንግዶች ለምን አናልፈም? ደስ ይለኛል። እንግዲህ የዛሬ እንግዶቼ በተለይ በእኛ ሙያ ውስጥ ያሉ ግን ደግሞ በሰሩት ስራ ከዚህ በፊት በሙያው ውስጥ ላለ ኢትዮጵያዊ ተሰጥቶ የማያውቅ ዓለም አቀፍ እውቅናን ያገኙ ኢትዮጵያውያን ናቸው። በየዓመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው ዓመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት እንግዶቼ ጋዜጠኛ ሀድራ አህመድ እና የካሜራ ባለሙያው ንጉሱ ሰለሞን ናቸው። አድራና ሰለሞን ሽልማቱን ያገኙት እውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት ዓመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አውሮፕላን ዙሪያ በሰራው ዘጋቢ ፊልም በነበራቸው ተሳትፎ ነው። በኢትዮጵያ ዘጋቢ ፊልሞችን ለመስራት አስቸጋሪ በሚያደርጋቸው ጉዳዮች ዙሪያ ወዳደረጋችሁት ቆይታ እንለፍ። የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ፣ ትክክል ነኝ? አዎ አዎ፣ ትክክል ነው። ፕሮዳክሽኑ የኢትዮጵያውን ፓርት እኔ ለፕሮዲውሰር ሆኜ ነው፣ እሱ ሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚን ያሸነፈው። እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜና እና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት ሀምሳ ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻል የሚል ጥያቄ አልፈጠረብሽም? በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች ያዎች፣ እንደምታውቂ በጋዜጠኝነትን፣ በተለያዩ ዶኪሜንታሪዎች፣ በፊልም ብዙ ጊዜ የእኛ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለን ሰዎች ብዙ ጊዜ ስማችን ይነሳል የምንሰራው ስራ ሪኮግኒሽን ተሰጥቶት እማይታ የማናቅምና ሁሌ በጣም የሚረብሽ ይነገር ነበር። አሁን ግን ልክ ይሄኛውን ዶክሜንታሪ እንዳም የተሳተፍንበት ሆኖ በኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘውን ነው እንጂ ለካስ መስራት እንችላለን ኢትዮጵያውያኖች ኬፐብሊቲው አቢሊቲውም የኢንተርናሽናል ደግሞ ኮምፒቴት የሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግ ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌም የሚረብሸኝ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገው የሚለው ነገር ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ደስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋ ጥናታዊ ፊልሙን እንዳልሹ የሰራችሁት? እናንተ በኢትዮጵያ በኩል ያለውን ነው። በኢንዶኔዥያ እና በአሜሪካም ግብዓቶች አሉት። እናንተ ይሄንን እንዴት ልትሰሩት ቻላችሁ? የእናንተስ ድርሻ ምን ነበር? በአጠቃላይ በፊልሙ ሂደት ውስጥ በሁለት ሺ አስራ ዘጠኝ የቦይንግ በተከሰከሰበት ወቅት ለተለያዩ ሚዲያዎች የሚሰራ ነበረ ሪፖርት አድርግ ያለው የኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢንፋክት ስቶሪውንም ብሬክ ከማድረግ ድረስ ማለት ነው። በደንብ ክሎስሊ ነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው። ንጉሱ ባልደረባዬ ኢንጂነር ስለሆነ በተለይ በዚ አይነት ቴክኒካል ነገሮችን በጣም ያውቃል ና ከእሱ ጋር በመሆን ከዛ የፓይለቶች ጋር የሱ ያሉ ጓደኞች አሉ ኢንፎርሜሽን በመጠየቅ በጣም ክሎስሊም ስንከታተለው ነበረ። አሁን ደግሞ ሪፖርትን ስናደርግ ነበር። ፕሌኑ የተከሰከሰ ቀን ላይ የዛም ቀን ሄጅ የካር ሳይትም አይቼ ዋለሁኝ። ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንን ማናገርን ብዙ ኢንፎርሜሽን ሰብስበን ይዘን ነበር እና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር። እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙውን ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያው ፓርት ከተከተሰበት ይሄ ዶኩመንተሪ መሰራት አይችሉም። የአንድ የሪቡሊዣ ብቻ ነው ሊሆን የሚችለው እና የቦሊንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው። በጣም ብዙ ኢንተርናሽናል የሆነውን ማቴች ሳሎ የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው፣ ቻይና፣ ቱርኪ እንዲሁም ራሻ ብዙ አገራቶች ቦይንግን ከአሁን በኋላ ማብረር ማንፈልግ ብለው ያቆሙት ሌሎቻቸውን እና የኢትዮጵያን ፓርት ማካተት በጣም ትልቅ ትልቅ ኮንትሪቢሽን ስለነበረው ያንን መስራት እንዴት ትችላለን ብለው ሲያስቡ ነው እንግዲህ። ስለዚህ ብዙ ኢንፎርሜሽን ያለው ቲም ማን ነው የሚለውን ነገር ተነጋግረው ከብዙ ሰዎች ጋር ከራሳቸው ሰዎችን ከተነጋግረው አንድ ጠበቃ ጓደኛችን አለ። በሱ በኩል ነው ያገናኙ እና ከዛ ፕሮጀክቱን ይዘን ይሰራ ነው። በአጠቃላይ ጋዜጠኝነት በራሱ በጣም ብዙ ልፋትን፣ ማንበብን፣ ማወቅን፣ መከታተልን ይጠይቃል። የዘጋቢ ፊልም መስራት ደግሞ ከዛም የበለጠ ብዙ ልፋትን የሚጠይቅ ስራ ነው። ጥናት ማድረግ፣ የተለያዩ ሰዎችን ማናገር፣ ከዛ ባሻገር ደግሞ የካሜራ የቴክኒካል ስራዎችንም የሚፈልግ ስራ ነው እና አጠቃላይ ሂደቱ ምን ይመስል ነበር? አሁን ይሄ ስፔሲፊክሊ የቦይ ሰቨንትሪ ሰቨን ማክስ ኤቱ ዶክመንታሪ ላይ ስንሰራ ለየት የሚያደርገው የነበረው ነገር ምንድን ነው? አንደኛ ቴክኒካል ነገሮችን ማወቅ ነበረ። ምክንያቱም ያው እንደምታውቀው የአቪዬሽን ጋዜጠኞች ወይም ደግሞ ስፔሲፊክ ኤርላይን ዙሪያ ላይ የሚሰሩ ጋዜጠኞች ኢትዮጵያ ውስጥ ብዙ የሉም። አንድ የሚታወቀ ያለው ቃል እየሱስ ነው። ከእሱ ጋር በደንብ በተከታታይ ማውራት ነበረብን። ግን ዶኪሜንታሪያችንም ላይ ኢንተር ያደረግነው የሱን ኢንፑት አካተነው ዶኪሜንታሪ ላይ። ከዛ በተጨማሪ ግን በጣም ብዙ ዶኪሜንቶች ማበር ነበረብን ከኢንቨስቲጌሽኖች ሴሽን በሚካሄድበት ጊዜ የነበረውን ከስር ከስር የሚወጡትን ዶክሜንቶች ማየት ነበረብን። በላይን ዙሪያ የነበሩትን ዶክሜንቶች ማየት ነበረብን እና በጣም ብዙ ማንበብና በጣም ብዙ ሪሰርች የሚጠይቅ ስራ ነበረ ይሄኛው ስፔሲፊክ ግን ከዛ በተጨማሪ ሞር ወደ ዶክመንተሪ ላይ እንድናደርግ ያደረገን የነበረው ምንድን ነው፣ ኢንፎርሜሽን ለማግኘት በጣም ሪስትሪክት ሊሚትድ ስለነበረ፣ ያው አንደርስታንድ የዛኔ የነበረው ፖለቲካል ነገር ስለነበረው በኢትዮጵያና በአሜሪካ መንግስት በኩል ቦይንግም ያው የአሜሪካ መንግስት የአሜሪካ ድርጅት ስለሆነ፣ በኮንግረስ እንዲሁም ያለውን የፖለቲካ ዙሪያ የነበረውን ነገር ታርጠናለች እና እርግጠኛ የሆኑ ነገሮች ከመውጣታቸው በፊት ኢንፎርሜሽን እየተሰጠ ስላልነበረ በጣም ብዙ ከዚህ በፊት የተሰሩ ጥናቶች ላይ ሪላይ ማድረግ ነበረብን። ከዛ በተጨማሪ ሰዎችን ማናገር፣ ክራሽ ሳይት መሄድ፣ የኤርላይንስ ውስጥ የሚሰሩ ጓደኞችን ሰዎችን ማናገር ወንደ ሪከርድን ባይሆን ኦፍ ተ ሪከርድ በደንብ በቃ ቁጭ ብለን መነጋገር ነበረብን። ያሉንን ጥቂት ሪሶርሶችን መጠቀም ነበረብን። በዓለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው? ዶክመንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀራጠለ ታሪክ እና መጨረሻ ላይ ስቶሪው ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክሜንተሪ ለመስራት ቢያንስ አንድ አመት ሁለት ዓመት፣ ሶስት አመት ሊፈጅብሽ ይችላል። ያን የምታደርገው ምንድን ነው? በፒክቸርም ሰዎችንም በማናገርም የሚያስፈልግሽን ነገር በምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ፣ እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክሜንት የተደረገው፣ ከድሮ የነበሩት ነገሮች። ምክንያቱም ዶክሜንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡም ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛ የነበረው ድሮ የነበረውን ነገር አርካይቭ ሆኖ ፉቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር ብዙ አገይለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንተሪ እንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታኒ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክሜንታሪ ታሪክ ያለው ነገር ልስራ በት የየትኛውን ነው የሚይዘው የየትኛውን ማህበረሰብ አረዳድ መልሽ ሄች የምሰራ የሚለው ነገር ትንሽ የሚይዘን ይመስለኛል እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል ያሉ ዶክሜንታሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ወይ የትኛው ስትሪሚንግ ሰርቪስ ላይ ነው ማወጣው የትኛው ፌስቲቫል ላይ ነው ማሳየው የሚባሉት ነገሮች እንዳሉ ሆኖ ግን ስፔሲፊክ የኛ ነገር ልጌት የሚያረጋቸው እነዚህ የተለያዩ እነዚህ ናቸው እያስባለሁ። ራሱ መረጃ የመስጠት ባህላችን ቃለመጠይቅ ለማድረግ ሰዎች ጋር ስንሄድ ብዙ ጊዜ እኔም ራሴ የሚያጋጥመኝ ነገር ሰዎች መረጃ መስጠት ይፈራሉ፣ ወይ የተወሰነዋን ብቻ ሰጥተው የተወሰነውን ያስቀራሉ። እንደዚህ አይነት ችግሮች ምን ያክል ዘጋቢ ፊልሞችን በተለይ በመስራት ላይ ምን ያክል ተግዳሮት ይፈጥራሉ? አሁን የኢትዮጵያ ታሪክ በደንብ በዶክሜንታሪ ሚደሚበት ትልቅ ሌብር ተደርጎ ተሰርቶ ለሕዝብ የኢትዮጵያ ሕዝብ በደንብ ኤክስፖዝ የሆነበት ዶክሜንታሪ ላይ የትኛው ነው ብለሽ ጭንቅላትሽ ውስጥ የሚመጣው ሁልጊዜ? የቢቢሲ የተሰራው የአስራ ዘጠኝ ሰባዎቹ የነበረው የረሃብ ዶክሜንታሪ ነው ሚመጣለች። ያን ነው ያ ነው። ብዙ ማህበረሰባችን ውስጥ ያለው አንድ ዶክሜንታሪ ሰራሽ ወይ ስለ ኢትዮጵያ ታሪክ አንድ ነገር ሰራሽ ማለት ወስደሽ ያንን የምትሰሪን ስራ ለሆነ መጥፎ ነገር ወይም ደግሞ ብር ልትሰበስብበት ወይም ደግሞ የሆነ መሌሸስ የሆነ መጥፎ ነገር ያለበት ነው የሚመስለ ብዙ ጊዜና ያችን አንድ ኢንፎርሜሽን ሰጥቶ ያዶክሜንታሪ ቢወጣ እኔ ላይ ጥቃት ይደርስብኛል፣ እኔ የሆነ ነገር ግን በሌላ መልኩ ይወሰድብኛል የሚል አስተሳሰብ ስላለን ነው። እሚገርምሽ አሁን ይሄ የዶክሜንታሪ ስንሰራ የኢትዮጵያን ኤርላይንስ ኢንተርቪው በጣም ብዙ ሪኮስት አድርገን ነበር። በአንድ አመት ውስጥ በሰራን ውስጥ ብዙ ጠይቀን ነበር እና ግን ያው የዛኔ ብዙ ሰዎች ከተለያዩ የሚዲያ ኢንተርቪው ጠይቋቸው ስለነበረ ያው እሱም ስጣን አለ። የኢንቨስቲጌሽኑም ነበረ ብቻ ብዙ ምክንያቶች ስለነበሩ ኢንተርቪውን ማግኘት አልቻልን ነበር እና ግን ልክ ኤሚውን እንዳሸነፈ እኛም ለኢትዮጵያን ኤርላይንስ ምስጋና እናቀርባለን ብለን ስንናገር አንድ እዛ የሚሰራ ልጅ ያለኝ ምንድን ነው እንደዚህ የሚሆን እንደዚህ ጥሩ ሪኮግኒሽን የሚሰጠው የሆነ ነ የምትፈልጊውን ኢንፎርሜሽን እንሰጥ ችለን ነበር አለኝ እና ሰው እኔ ያልኩት ምንድን ነው ነው እኛ የምንሰራው ኢንፎርሜሽን የምንሰራቸው ስራዎች ማንኛውም ጋዜጠኛ ኢትዮጵያ ውስጥ ያለ አንድ ዜና ለመስራት ጥያቄ ሲጠይቅ ወይም ኢንተርቪው ሪኩዌስት ሲያደርጉ ጊዜ መጥፎ ነገር አስበን አይደለም፣ ለመጥፎ ነገር ታስቦ አይደለም። አሁን ይሄ የዶክሜንታሪ የቦይንጉን ጥፋት የቦይንግን ስህተት የሚያሳየ ነው እና ለእኛ የኢትዮጵያን ኤርላይንስ ያለን የኛንን ኬስ ለማጠናከር በጣም ይረጋናል፣ ይጠቅመናል እያለኝም ነበር እና ኢንፎርሜሽን መስጠት ቢችሉ ኢንፎርሜሽን ማግኘት ብንችል መቅረጽ በምንፈልጋቸው ቦታዎች ላይ ፈቃድ ማግኘት ብንችል በየሄድንበት ቦታ ያስቆሙን በሰኪሪቲን በምንም ሌላ ይቅርና ህዝቡ ራሱ መንገድ ላይ ካሜራ ስቀር ሳዮች ትሰደብ ያለሽ ምናምን እና እነዛ እነዛ ነገሮች ቢቀሩ የኛ ኢትዮጵያውያኖች የሆን ነው የራሳችንን ታሪክ በራሳችን አይን በራሳችን አረዳድ መስራት እንችላለን እና በጣም ብዙ የሚያማምሩ ነገሮችን መስራት እንችላለን። እያስባለሁ እነዚህ ነገሮች ቢቀረቡ ቻሽን አይደለም የሰራሹ አብሮሽ የሰራ በተለይ ከቴክኒክ አንፃር አብሮሽ የተሳተፈና ሽልማቱን ያገኘ ባልደረባልሽ እሱንም እንጋብዘውና አብሮሽ እንተዋወቀውና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከሱ እንሰማለን። ሰላሙ ባላለው የቪዲዮግራፊ ባለሙያ ነው። ቪዲዮ ኤዲቲንግንም ፖስት ፕሮዳክሽን ይሰራል። በአንተስ ከአንተ ሙያ አንፃር ከቀረፃው ከእቃ የማግኘት ሊሆን ይችላል ከውጭ ማስመጣት ሊሆን ይችላል። ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር በዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው? የመቅረጃ መሳሪያዎች፣ የኤዲቲንግ ቱሎች፣ የአውዲዮ መቅረጃዎችን ማግኘት እጅግ በጣም አስቸጋሪ። እሱንም ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነት ወይም ደግሞ ማድረስ የተፈለገውን መልዕክት እንዲያደርስ መጠቀም ያለብን ስታንዳርድ የሆኑ ኪቶች አሉ። ለምሳሌ ኔትፍሊክስ ላይ አንድ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ጋር ያሉ እቃዎች ናቸው። እቃዎቹን ቢኖሩሽ ደግሞ በየአመቱ በየሁለት ዓመቱ አብዴት ይደረጋሉ። ከዛ አብዴት ጋር አብረሽ መቀጠል አለብሽ። ወጪው በጣም አስቸጋሪ። ለዛ ነው ብዙ ሰዎችም ደፍረው ወደ ስራው የማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች፣ ራስሽን በእውቀት እንድታረብ ሪሶርሶች ምናምን የሉም። የዶክመንተሪ ስራ ብዙም ስላልተለመደ ኤክስፐርቲዛቸውን ሸት ማድረግ የሚችሉ ባለሙያዎችም የሉም። ይሄ ፈተና በፎሊንግ ፍሮምት ስካይ የሚለውን በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይሄንን ያቀለለበት መንገድ አለ? ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሁሉ ይኖረዋል ሁሉ ነገር ማቅረብ አቅሚ ነው ዋልክ ነገሮች እዚህ ማምጣት እጅግ በጣም አስቸጋሪ ነው። ለምሳሌ አሁን ፊልሚንጉ ካለቀ በኋላ ሁሉን ነገር ጨርሰ የተቀረጹትን ነገሮች ሌብላከን አስተካክለን ሶስት በካፕ ናምን ሰራን እና ከዛ በኋላ ኤዲሲ የሚያደርገበት ኤዲሲ ያ አሜሪካ ማለት ነው። ፉቴጅ በምን ይላክ ኢንተርኔት አስቸጋሪ ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው የነሱ። እሱ ላይ አፕሎድ ለማድረግ ሞከረን፣ እና በጣም ትልቅ ነው በአንድ ሳምንት። አይ የኛ ፖሊሲ ይህን ስለማይፈቅድ አለ። እሺ ችግር የለም በራሳቸው ከዛ ከዛ ቀረ፣ በለው ነበር። ተመልሶ የሚላከው ዕቃ ማለት ነው። ከዛ አልወጣም፣ እሷ እዛው ቀረ። ምክንያቱም ሲላክ ያው የተላከው ሃርድ ዲስክ ለባለቤቱ ተሰጥቷል ተብሎ ኦልሬዲ፣ እኛ ሳናገኘው ተፈርሞበት ደርሶታል ተብሎ፣ አዳማ አካባቢ ተቀብለዋል ተብሎ ተፈርሞ፣ እኛ ስንሄድ በቃ የለም። ስለዚህ በቃ ከስታን ታሪክ ውስጥ ኮምፕሮማይዝ ማድረግ ነበረባቸው። እነሱም የሁለት አርድ ስኮች ገስተን እዚህ ሁለት ኮፒር ሚኒኬት ሊደረጋሚ ይችላለን በዛ ሜት ሌላክ ነው የኑቢያ ሚዲያ እና ኮሚኒኬሽን ከዚህ በኋላ ይህንን ይሄ ትልቅ ልምድ ይመስለኛል። ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ? በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛውና ና አንደኛ ምንድነው ለኢንተርናሽናል ስታንዳርድ የሚሆኑ ስለ ኢትዮጵያ በደንብ መናገር የሚችሉ ዶክሜንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የንቢያ ሚዲያና ኮሚኒኬሽን ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክሊ እሱ ላይ ብቻ ትራውማቸውን ያለፉበትን ጫናና ያለፉበትን ትራውማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን ዶክመንተሪ እየሰራን ነው። ከዛ በተጨማሪ አንድ ረጅም ፕሮዳክሽን ለመስራት የሚያስፈልጉትን ስቴፖችን ወስደናል። አሁን ይሄኛው የፕሌኑ አንድ አመት የፍጭብን አሁን ይሄኛውን ስራ ደግሞ እየሰራ ነው የሚያለ ነው። አሁን ከአንድ አመት በላይ የፍጭብ ዶክሜንታሪ ነው እንግዲህ ሰሙን ደንጫቱ ሰዋለን ተጨማሪው ነገር ብለን እናስባለን። ይህንን በራሳችሁ በኑቢያ ስር ነው የሚሰራው? ከሌላ ከውጭ ተቋም ጋር አይደለም? አዎ አይደለም። ይሄ ነው ሙሉ ፕሮዳክሽኑ የራሳችን ነው። ምክንያቱም አንደኛው እኛ ጋር ዲስከስ ብዙም አይደረግበት ብናወራበትም ደግሞ ብዙ ፎከስ የማናደርግበት ምንድ ነው ስለ ልቦና ዙሪያ ወይም ሜንታል ሄልዝ ወይም የአእምሮ ጤንነት ላይ ነው። የአእምሮ ጤንነት በጣም በተለያዩ ምክንያቶች በጣም በጣም በተለያዩ ዙሪያችን በሚከሰቱ ነገሮች የሚፈጠር አይነት ችግር ነው እና ግዴታ ሰው ማበል ወይም ደግሞ ጭንቅላቱ ችግር አለበት መባል የለበትም። የጦርነትን የሚያክል ነገር ትያንን ትልቅ ነገር ያለፉት እነዚህ ሰዎች እና ያንን እንዴት አሳለፉት፣ አሁን እስምን ላይ ነው ያሉት ይተኛል። ወይም በጣም ብዙ የጥቃት የደረሰባቸው ሴቶች አሉ፣ በጣም ብዙ ጉዳት የደረሰባቸው ወንዶች አሉ፣ በጣም ብዙ ጉዳት የደረሰባቸው እናትና አባት ሕፃናቶች እና በጣም ያንን ታይዋል፣ ሽሄን እና በምን አይነት መልኩ ነው የሚያዩት የሚለውን ሙሉን ፕሮዳክሽን አሁን እኛ እየሰራን ያለ ነው። ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊት እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ነው ያለው። በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትስሯቸውም ስራዎች ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ለታችሁንም በጣም ነው የማመሰግነው። በድጋሚ እንኳን ደስ አላችሁ። እንኳን ደስ አለኝ እኛ በጣም እንግዲህ ዘጋቢ ፊልሞች ምድር ላይ ያሉትን ትክክለኛ ማህበራዊ፣ ባህላዊ፣ ፖለቲካዊ እንዲሁም ኢኮኖሚያዊ ጉዳዮች ዙሪያ ማህበረሰብን ለማሳወቅ ብሎም ለውጥ ለማምጣት ለማበረታታት፣ እንዲሁም ደግሞ ታሪክን ለማቆየት ትልቅ ሚና ያለው ነው እና ሀድራና ሰለሞን እንዳሉት የዘጋቢ ፊልም ስራ ትልቅ ድጋፍ የሚፈልግ ነው። ሀድራና ሰለሞን በስራቸው ሌሎች ተጨማሪ እውቅናዎችን አግኝተው በድጋሚ እንግዳችን እንደምናደርጋቸው ተስፋ አለኝ። እኔም የምልሽ ሌሊ፣ ስጋ ተመጋቢ ነሽ እንዴ? በመጠኑ በጣም ወዳጅ ነኝ ባልልም፣ ውል ሲለኝ ግን እበላለሁ። ምን ነው ልትጋብዘኝ ነው እንዴ? ደሬ መጋበዙን ጋብዙሽ አለው፣ አንቺ ትከፍያለሽ። ለማንኛውም ግን የተፈጥሮ ይሻላል ወይስ በፋብሪካ የተመረተው ይሻል? ይሻል እንዴ? ምን ማለት ነው? ስጋ በተፈጥሮ ነው እንጂ ደግሞ በፋብሪካ ይመረታል እንዴ? አየሽ አልሰሜን ግባ ብለው የሚባለው ዚጋ ነው። የዓለም ሕዝብ ቁጥር እየጨመረ በሄደ ቁጥር ዓለም የተለያዩ የስጋ አማራጮችን እያየ ነው። በተለይም አንዳንድ ኩባንያዎች በቤተ ሙከራ ውስጥ ተሰርተው ያለቁ ጣዕማቸውና መልካቸው መደበኛውን ስጋ የመሰሉ ስጋዎችን ማምረት ችለዋል ይለናል የአሜሪካ ድምፅ ዘጋቢ ማድ ዲብልሰን ያደረሰን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ይሄ ሲያዩት የሚያምር የሳልመን አሳ ከኩሬ አለም ደግሞ ከአሳ አርቢዎች ሊመጣ ይችላል። ይሁን እንጂ ይሄ በምስሉ ላይ የሚታየው የአሳ ስጋ የመጣው በሰሜን ካሊፎርኒያ ከሚገኘው ዋይልድ ታይፕ ከተሰኘ ቤተ ሙከራ ውስጥ ነው። ጀስቲን ኮልቤክ የዋይልድ ታይፕ አጋ መስራች ነው። የሳልመኑን አሳ ህዋሳቶች የምንፈጥርበት መንገድን አገኘን ከዛንን ከእጽዋት ከተሠራ ስካፎል ከተሰኘ ነገር ጋር በማቀናበር ሳልመኑ የምናውቀውንና ሲከተፍ የሚይዘውን ቅርጽ መያዝ እንዲችል አደረግን። ዓለም የዓሳ ምርት ፍላጎቱ እየጨመረ ሲሄድ የተለያዩ ተቋማትም ያለውን የዓሳ አቅርቦት ለማገዝ ሌሎች አማራጮችን እየተጠቀሙ ይገኛሉ። ሀሳባችን የተፈጥሮ ዓሳ አቅርቦትን የማይጎዳ ወይንም ደግሞ ሰዎች በዓሳ ማርቢያ እርሻዎች ላይ ብቻ እንዳይገደቡ ለማድረግ ነው። በተመሳሳይ በከተማው ባለ አፕሳይድ በተሰኘ ምግብ ቤት ውስጥ ደግሞ ከዶሮ ህዋሳት በቤተ ሙከራ የተሰራ የዶሮ ስጋ ጣዕሙ እየተቀመሰ ነው። የሚገርም ነው። ይሄማ ዶሮ ራሱ ነው። አሚቼን የአፕሳይድ ምግብ ቤት ባልደረባ ናቸው። ስለ ዶሮ ስጋው እንዲህ ይላሉ። ይህ ስጋ ከዶሮ ህዋስ ላይ ተወስዶ የተመረተ ነው። ስለዚህ ዶሮ ማርባትም ሆነ የዶሮ ስጋ መግዛት አይጠበቅብንም። ሪካርዶ ሳን ማርቲን በዩሲ በርክሌይ ዩኒቨርሲቲ ቤተ ሙከራ ውስጥ የአማራጭ ስጋዎች ምርምርን ይመራሉ። እሳቸው ከህዋሳት ቅንጣቢ የሚመረት ስጋን አሁን ላይ ለህዝብ ማቅረቡ ጊዜ የሚወስድ ነገር ነው ይላሉ። ይህን ነገር ወዲያውኑ ለገበያ ማውጣቱ ተፈጻሚ ነገር አይደለም። ይሄ ነገር ከገበያ አንጻር አዋጭ ነው ወይ ለሁሉም ነው ወይስ ለጥቂቶች ብቻ ነው ማቅረብስ የምንችለው የሚለውን ነው ማወቅ ያለብን። አማራጭ ስጋ አቅራቢ ኩባንያዎች ራቸው ገና በሽግግር ላይ መሆኑን ያምናሉ። ጀስቲን ኮልቤክ ታዲያ እንዲህ ይላል። በምንችለው ሁሉ ተመጣጣኝ ዋጋና ሰፊ አቅርቦት እንዲኖር መስራት ማሻል አለብን። አማራጭ የስጋ ምርት ቀስ በቀስ እየተሻሻለ የመጣ ነገር ሲሆን ወደፊት አንድ ቀን የዓለምን አመጋገብ የሚቀይር ይሆናል ተብሎ ይጠበቃል። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝስ የቆየ ነበርን። ሰላም ደናደሩ።